የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምን አመሻችኋል። የእሁድ ምሽት የጋቢና መርሃ ግብር ከዋሽንግተን ዲሲ ጀመረ። ኤደን ገረመኔ ለምሽቱ ልዩ እንግዳ ይዤላችሁ መጥቻለሁ። ዶክተር የኔ አሰግድ ላለፉት ሶስት አስርት ዓመታት በዓለም ዙሪያ ለተለያዩ ዓለም አቀፍ ተቋማትና ግለሰቦች የሥራ አመራር ጥበብና ራስን ማወቅና መቻል ስልጠና ሲሰጡ ቆይቷል። ኢትዮጵያ ውስጥ ተወልደው አውሮፓ ያደጉት ዶክተር የኔ ከጋቢና ቪዮይ ጋር ራስን ስለማወቅ ስለ ስራ አመራር፣ እንዲሁም ስለ ወጣትነት ተወያይተዋል። የነበረንን ቆይታ እንደምትወዱት ተስፋ በማድረግ አብራችሁን ትቆዩ ዘንድ እጋብዛለሁ። ቆይታችን እንግዳዬ ራሳቸውን ከሚያስተዋውቁበት ይጀምራል። አመሰግንሽ። እኔ አሰግድ እባላለሁ። ያደኩት መስፍናርር መንገድ ላይ ከጣሊያን ትምህርት ቤት በላይ ነው። አያቶቼ ጋር እዛ ነው ያደግኩት። ለውጥ በሚመጣበት ጊዜ ደርግ ሲገባ ወደ አውሮፓ ሄድኩኝ። ከዛም አውሮፓ እስከ አስራ ስድስት ዓመት እንደዚህ ቆየሁና፣ መጨረሻ ላይ ሰከንደሪ ትምህርት ቤት፣ ዩኒቨርሲቲ፣ ባችለር፣ ማስተርስ፣ ፒኤችዲ አሜሪካ ሰራሁኝ። ከዛም በኋላ ወደ ኢትዮጵያ ተመለስኩኝ። ብዙ አፍሪካ ሀገሮች ሰርቻለሁ ኖሬያለሁ። ኤዥያን ሀገሮች ሰርቻለሁ ኖሬያለሁ። ሁለት ሴቶች ልጆች አሉኝ። ከባለቤቴ ጋር ዛምቢያ እንኖራለን። ልጆች አሁን ዩኒቨርሲቲ ጋር። እስቲ ዶክተር፣ በስምንት ዓመቶት ነው ከሀገር የወጡትና ከዛ በፊት በኢትዮጵያ የነበሩት ልጅነት ምን ይመስል ነበር? አዲስ አበባ በምኖርበት ጊዜ ከመሄዳችን በፊት ማለት ነው፣ በጣም ብዙ ስራ ነበረኝ። ሰፈር ውስጥ ማናረገው ነገር የለም ነበር። ዶሮ እናረባለን፣ እንቁላል እንሸጣለን፣ ብይን እንለዋወጣለን። አንዳንዴም ደግሞ ጨዋታዎች በብይ ስንጫዋት ገንዘብም ጨምረን እናደርግና በጣም ንግድ ምናምን እንሰራ ነበር። ህጻናቶች ነን። እስከዛ ግን ስድስት ሰባት ስምንት ዓመቶች ነን ያለ ነው። ግን ያ ሁሉ ስለምናደርግ ብዙ ስራ ስለሚበዛብኝ ያኔን የፈረንሳይ ትምህርት ቤት ነበርኩኝ፣ ሊሴ ማለት ነው ቀጥተኛ ከዲ በላይ አግኝቼ አላውቅም። በአማርኛ ደግሞ ከኤፍ በላይ አግኝቼ አላውቅም። በቃ በጣም በስቃይ ነበር ማልፈው። መጨረሻ ስፈተና በሚመጣበት ሰዓት ብዙ ጸሎት፣ ከታች ቤት እስከ ላይ ቤት እስከ ሰፈር ውስጥ ሁሉ ይጸለይልኝ ነበር። እንደምንም ደግሞ እግዚአብሔር ቸርነው ነው ያሳልፈኛል ያው እንደው ለትንሽ ማለት ነው። ከዛ ደርግ ሲመጣና ለውጡ በሚመጣበት ሰዓት በድንገት ዓለሙ ሁሉ ተደበላለቀብኝ። ማለት ህፃን ስለነበርኩኝ ማንም ቁጭ ብሎ ያስረዳኝ ነገር በጣምም ህፃን አልነበርኩኝም። ከዛም ደግሞ ቤተሰብ ዛዋት ቤት ያሉት እናትና አባቶቼ ቤት ያሉት ሰዎች ምን ያህል ከነሱ ውጪ ህይወት እንዳለን አያውቁም ነበር። ምን አይነት ከነሱ ከሚያውቁት በላይ አክቹሊ አንጎሌ ያስብ ነበር። እና በዛ ደረጃ ማንም አላስረዳኝም የሆነው ሁኔታ ማለት ነው እኔ ሰው ግን በድንገት አገሪቷ ተገለባበጠች የሬዲዮ ፕሮግራሞች ተቀያየሩ የምንሰማቸው የሬዲዮ ዘፈኖች ሁሉ ተቀያየሩ ድምፆች ተቀያየሩ ሰው ሁሉ ዞር ስቲ ሁሌ ለቅሶ ነው ጥቁር ነው የሚለብሱት አይገባሽም ማንም አላስረዳሽም ደፍረን ደግሞ ማንንም አንጠይቅ በዛ ጊዜ በንደዛ አይነት ሁኔታ ነው እኛ ትተን ሄድ ነው ማለት ነው ኢትዮጵያን እንዲህ በድንገት ሀገር ለቀው ከቤተሰብ ጋር ከወጡ በኋላ አውሮፓ ሲደርሱ የነበሩት ስሜትና ቆይታስ ምን ይመስል ነበር? እዛ ስንሄድ ከገና በፊት ነሄድ። ትልቅ ሰፊ ግቢ፣ ሰላሳ ሰው የሚመጣበት ግቢ ውስጥ በቃ የማታገኙ ሰው የለም፣ የማይስምሽ ሰው የለም፣ የማይቆጣሽ ሰው የለም። መአት ግንኙነት ካለበት ግቢ ወጥተን አንድ አፓርትመንት ውስጥ እንገባለን። ሰፊ ነበር አፓርትመንቱ ቢሆንም እኔ ውስጤ ደነገጠ። ማለት ምንም አልገባኝም። የት እንዳለሁም አልገባኝም። እንዴት ነው ይሄ ሰማያዊ የሆነው ሰማይ ጥቁርም የሆነው አልገባኝም። ትምህርት ቤት ሂዱ ተብሎ ስንቀሰቀስ ማታ ሌሊት ነው። እኔ ሌሊት የተነሳው ቤተክርስቲያን ለመሄድ ነው። በሕይወቴ ሁለቴ ነው ሌሊት የተነሳው ለሁለት ላክስቶቼ ሰርግ እንጂ ከዛ ውጭ ሌሊት በዛ ሰዓት ልብሴን ለብሽ ያለቅ ግራ ገባኝ። እንደሚመስለኝ አሁን ወደ ስተኋላ ሳስበው ተቀየርኩኝ ማለት ነው። ስለዚህ በስምንት አመቴ በእርግጥ እንደ ሀያ አመት ሰው እንደ ሀያ አምስት አመት ሰው ማሰብ ጀመርኩ። ለማለት ህፃን የነበርኩት አጭር ትልቅ ሰው ሆንኩኝ ማለት ነው። እንግዲህ ዶክተር ቀደም ብለው እንዳጫወቱን ኢትዮጵያ ውስጥ ሳሉ ትምህርቶት ላይ እጅግም አልነበሩም ከዛም ደግሞ አውሮፓ ውስጥ ቀኑ እንደ ጨለሙበት አጫውተናል። አጫውተውናል ነገሮች በምን መልኩ ሊቀየሩ ቻሉ? ቢያንስ አስራ ስድስት አመት ይሆነኛል አንድ የኬሚስትሪ አስተማሪ ነበር እና እስከዛ ድረስ እርግጥ ጎበዝ ተማሪ ነበርኩኝ፣ ግን ብዙ ሰው ፊት መናገር ይከብደኛል። መንገዴም ጠፍቶኝ ነበር። እውነት ለመናገር በቃ ጭልምልም ብሎብኝ ነበር። ከዛ ይህ አስተማሪ ምን ይለኛል፣ ሀ ደቂቃን ያናገረኝ፣ በህይወት እስካለሽ ድረስ አንቺ የራስሽ ዓለም ውስጥ ነው የምትኖሪው። የራስሽ ዓለም ውስጥ ደግሞ አንቺ ንግስት ነሽ። በዛ ደግሞ የፈለግሽውን ማድረግ ትችያለሽ። ከዚህ ህይወት ደግሞ ስታልፊ፣ አንቺም ዓለምሽም ትጠፋላችሁ ስለዚህ በህይወት እስካለች ድረስ ያንቺ አለም ውስጥ ንግስት እንደሆን ሲያህል እኔም ደግሞ በራሴ አለም ንጉስ ነኝ። እያንዳንዳችን በአለማችን ውስጥ ነግሰናል እና የምንፈቅዳቸው ነገሮች ናቸው በራሳችን አለም የሚሆነው ብሎ አለኝ። ታምኝ ባታምኝ በአስራ አምስት ደቂቃ ህይወቴ ተቀየረ። በእውነት ቤልጅም ትምህርት ቤት ነበር ያለ ነው። ያው እንግዲህ እነግርልሻለሁ፣ ቀጥተኛ ከአስክ እዲህ ነው የእኔ ውጤት ሁሌ። ከዛ የገባኝ ምንድን ነው እኔ ዛሬ በቃ የእኔ ደግሞስ ጥናት ብቻ ነው ሊሆን የሚችለው። ከዚህ በላይም በምንም አይነት በኩል ቤተሰቦችን መርዳት አልችልም ብዬ የአንድ ቀን ውሳኔ ነው ወሰንኩት ማለት ነው። እድሜውን በሙሉ በአመራር ዙሪያ በመመራመር በማሰልጠን በመጽሐፍና እንደ ቴድቶክ ባሉ መድረኮች ላይ ንግግር በማድረግ ሀሳቡትን በማጋራት ነው የቆዩት። እንዴት ወደ አመራሩ ዘርፍ ሊሳቡች አሉ? እየተማርኩ ያለው ጊዜ ምንድን ነው እየነበረኝ ጥያቄ ምንድን ነው? እኔ እርግጥ ትምህርት ቤት እናት አባቶች ያደርሱ ነበር። ካልሆነም አንዳንዴ አያቶች መተው ይወስዱናል። ከትምህርት ቤት አያቶቻችን በመጡ ቁጥር ደግሞ መጥተው ሲወስዱን ከደንብ ሾችሎን የከረሜላ መስቲካ ምናምን ይገዛልናል። ወይ አንዳንዴ ደግሞ ዞር ስንል ቦንቦሊኖ ምናምን ገዝተን እንገባለን። ደስ የሚል ስሜን ነበረ አሁን ነገር ሁሉ ተቀየረ በዝናብ በበረዶ በብርድ በጨለማ በእግሬ የሆነ የሚሄደው ማንም የሚወስደን ሰው የለም እህቶቼን አስከትዬ እንግዲህ እኔ በሀላፊነት ማለት ነው ከትምህርት ቤት ወደ ቤት እንመለሳለን ወላጆች መስራት ነበረባቸው እና በድንገት ሁሉም ነገር ተቀየረ በዛን ጊዜ የነበረው ደግሞ ጥያቄ በመንፈስ የምንድን ነበር እንዴት ነው እኔ ከአቶቼ ጋር ከትምህርት ቤት በኋላ መጥተው ሊወስዱኝ ማይችሉበት ምክንያት ለምንድን ነው ከአክስካ ከአጎቶች የልጆች ጋር መጫወት ማልችለው የሚለው ጥያቄ አደረብኝ። ይሄ ጥያቄ በየአመቱ እየበሰለ እየበሰለ እየበሰለ በሚሄድበት ጊዜ የደረስኩበት መልስ ምንድን ነው? የአመራር ችሎታ ነው። ሁሉንም የዓለም ህዝብ ሁሉ የሚቆለፈው በአንድ ነገር ነው የአመራር ችሎታ። እያንዳንዳችን በምንኖርበት አገር ትክክለኛ መንግስት፣ ትክክለኛ የገባው ባለስልጣን ቢኖር ማንንም ማንሳት አይደለም፣ በዓለም ደረጃ ነው መሪ ቢኖር ያ አመራር ችሎታ ህዝብን ሰብስቦ ያስቀምጣል። ሰላምንም ያመጣል። ብዙ ችግሮች ከዓለም ላይ ይቀርፋል። ይሄ እንግዲህ በቀላሉ ነው የምልሽ፣ ሌላ የህይወት ችግር የህይወት አደጋ ሳናነሳ ማለት ነው። ስለዚህ ይሄ ችግር እየገባኝ ሲሄድ እንዳለ ትምህርቴንም ስራዬንም ወደዛ አደረግኩት። አሁን ባለውበት ጊዜ የንግድ ድርጅቶች የተባበሩት መንግስታት ድርጅቶች በዩሮፒያን ዩኒየን ባሉት ልዩ ልዩ መስሪያ ቤቶች፣ አለም አቀፍ ኤንጂኦዎች የሆኑትን በየሀገሩ እየሄድኩኝ ልዩ ልዩ ስልጠና ለዛ አደርጋለው፣ ለዛ አዘጋጃለው፣ የቻልኩትን ያህል ለመጻፍ ሞክራለው። አሁን ለእኔ ደግሞ የህይወቴ ጥሪ ምንድን ነው? በሄድኩበት ባገኘሁት ሰው ሁሉ እንደምንም ሲባል የዛን ሰው የአመራር ችሎታ እንደው ሙሉ ትንሽ አንዳንድ ነገር እያካፈልኩኝ እነሱም እያካፈሉኝ እየተማማርን መሄድ ያ ነው የኔ የህይወት ጥሪ ብዬ ነው ማለት ነው። ስለዚህ በዛ ነው የማገለግለው። አሁንም ከአንቺ ጋር በዚህ ፕሮግራም መነጋገር ደስ ያለኝ ለምንድን ነው? ሁልጊዜ የሚቆጨኝ ትልቁ የሚቆጨኝ ነገር ምንድን ነው? ያልሄድኩበት ሀገር የለም እየተጠራው ሲሄድ ለማሰልጠን እና ትልቁ የኔ ቁጭት ምንድን ነው? እንዴት ነው ወይኔ ያ ሁሉ ሰው ሳገለግል እንዴት ነው ለሀገሬ አንዲት ነገር ሳላረግ ይሄ ጊዜ የሚያልፈው? ደግሞ አንዲት ነገር ማድረግ ስላልቻልኩ አይደለም፣ ብዙ ሞከርኩኝ። ኢትዮጵያ ለመመለስ ብዙ ጥራት ነው ያደረግኩት። ከሄድኩበት ቀን ጀምሮ የእኔ አንድ አላማ መመለስ ነበር። ስለዚህ የመጀመሪያ የዩኒቨርሲቲ ትምህርቴን ስጨርስ ለመሄድ ብዙ ሞከርኩኝ፣ ብደርግ ነበር። በዛን ጊዜ ያላደረግኩት ድርጊት የለም፣ እዛ ስራ ለመጀመር ምንም፣ ግን ስራ የዛ ላይ ሊሰካ አልቻለም። ከዛም በፊት ደግሞ ያው ልጅ ሆነን ተመላልሰናል። መጨረሻ ላይ በፈረንጅ አቆጣጠር በዘጠና ሰባት ተመልሼ ሄድኩኝ። ሰባት ዓመት ቆየሁኝ። ኤምሴፍ ሰራ ነበር እና መንገድ ላይ በቃ በከባድ ህይወት ላይ የሚኖሩ እህቶቻችን ጋር ሌሊት እየሄድኩ ሰራ ነበር። ማዕት ብዙ ትምህርት ተማርኩኝ ከነሱ እነሱ ከኔ ከሚማሩት እኔ ከነሱ የተማርኩት እንደገና ከሰባት ዓመት በኋላ ተመልሼ ያው ባለቤት የሚወጪ ሀገር ሰው ነው። ስለዚህ በየልዩ ልዩ ሀገር በስራ ምክንያት መሄድ ነበረብኝ፣ ግን ኢትዮጵያ በየጊዜው እሄዳለሁ። በአለም ላይ እንግዲህ ብዙ ሀገራቶችን ተዘዋውረዋል እና ኢትዮጵያን ጨምሮ በአፍሪካ ያሉ ወጣቶችን እንዴት ይገመግሟቸዋል? የሚገርምሽ ወጣት በሚባልበት ጊዜ በየአለም ውስጥ ቢያንስ ቢያንስ ከሀያ እስከ ሰላሳ ያሉ ሰዎች ናቸው። አፍሪካ ውስጥ ግን ስናስበው ይሄ ወጣት የሚለው ቃል እንደ ላስቲክ የሚሳብ ባህሪ ያለው አንዳንድ ጊዜ አንዳንዴ ወጣት መሪዎች ተብሎ ሳነግራቸው አርባ አምስት ሀምሳም ዳርዳር የሚሉ እንዴት ነው ወጣት እንግዲህ ሊያጠን ያልገባኝም እዚህ ላይ አሁንም እኛ ሀገር ያው ሀምሳ ዓመት ወጣት ባይባልም በቁጥር አልወሰን ነውም። ይሄ ወጣት የሚባልበትን ምንድን ነው? ወጣት ምን ማለት አንድ ወጣት ስንት እድሜ ከቤተሰብ ጋር መኖር በፍላጎትም ሆነ በኢኮኖሚ ጉዳይም ሆነ ስለምንኖር አንዳንዴ እድሜያችን እንደገፋ ለመገንዘብ ይከብደን ይሆናል። ህይወታችን አጭር እንደሆነ እንድንገነዘበው ይገባናል። አንድ ቀን ውስጥ ሀያ አራት ሰዓት ነው ያለው አንድ ሳምንቱ ሰባት ቀን ነው ያለው። በቃ በሰላም ኖርን ካልን እንበል በሰላሳ ዓመታችን ስራ ብንጀምር እስከ ስልሳ እንኳን ብንሰራ ስንት ትንሽ እኮ ናት። ሃያ አምስት አመት ነው የሚኖረን አይደል? ያንን ጊዜ ግን የዛሬ አምስት አመት እንደ ትናንት ነው ያለፈው። ስለዚህ ያየሁት ነገር ምንድን ነው? አንደኛ ሰዓት አንጠበቅም፣ ጊዜ እናጠፋለን። እንዴት ነው አንድ ሰው ቁጭ ብሎ ቡና የሚጠጣው? እኔ ቡና በጣም ወዳለሁ። በእውነት ለመናገር በቀን ቢያንስ አምስት ስድስት እጠጣለሁ። ግን ቁጭ ብዬ ሳውራ ሳራ አልገኝም። አንዳንዴ ማውራት መጫወት ጥሩ ነው። ግን ያንን ጊዜ የማጠፋው ትምህርታዊ ንግግር ነው የማደርገው ጠቃሚ ነው ወይስ ደግሞ ዝም ብሎ በአየር ላይ ሕይወቴን እያጠፋሁት ነው የሚለውን ጥያቄ መጠየቅ አለብን። ሕይወታችን በትንፋሽ ነው የተቆጠረው። ይቺ ትንፋሽ በምትቆምበት ጊዜ ከዚህ ዓለም ላይ የለንም ማለት ነው አይደል? ስለዚህ እያንዳንዷ ትንፋሻችን ከወርቅ በላይ ዋጋ አላት። ስለዚህ አንደኛው ነጥብ ያለኝ ምንድን ነው ወጣት ሆኑ ጎልማሳ ሆኑ፣ በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ጊዜን መቆጠብ አለብን። ጊዜያችንን ምን ላይ ነው የምናሳልፈው ነገር የሚለው ልክ እንደ ሂሳብ መጽሐፍ ዘርዝረን መያዝ አለብን። እንግዲህ ዘርዝረን እንያዘው ስል እራሳችንን እንዲያሳብደን አይደለም፣ ግን ቢያንስ ማታ ስተኛ ዛሬ ምን ሰርቼ ዋልኩኝ ዛሬ እንዴት ነው? ስንት እርምጃ ወደፊት ሄድኩኝ የሚለውን ጥያቄ መልስ ማግኘት አለብን። ዛሬ ያሳለፍኩት ቀን ከትላንት ለውጥ ነበረው ማለት ካልቻልኩኝ፣ እንግዲያውስ ጠዋት ከቤት ባልወጣ ይሻላል። ይሄን ደግሞ ለመቀየር ቀን አይደለም የምናስበው፣ ማታ ገና ስንተኛ፣ ነገ ምን ባደርግ ነው የምመኘው? ምን ባደርግ ነው ሕይወቴ ወደፊት ሊሄድ የምችለው? ትልቅ እርምጃ መሆን የለበትም አንድ ደብተር ገዝቼ የምፈልጋቸውን ነገር ዝርዝር ይጽፋሉ ማለት ሊሆን ይችላል። ወይም ደግሞ ትምህርቴን መቀጠል ስለምፈልግ እስቲ መጀመሪያ በኢንተርኔት ያሉትን ትምህርት ቤቶች ማንነየት ናቸው የሚለውን ሰርቼ እውላለሁ ማለት እንችላለን። ትልልቅ እርምጃ መሆን የለበትም። ትንንሽ እርምጃዎች ሲደመሩ አንድ ትልቅ እርምጃ ይሆናል። ስለዚህ ይሄ ነው አንደኛው ነጥብ። ቀላል ነው። ማንኛውም ሰው ባለበት ጊዜ ባለበት ቦታ ማድረግ የሚችለው ነው። አድማጮች፣ ከጋቢና ቤ ጋር ስለሆናችሁ እናመሰግናለን። እስቲ እዚህ ላይ ደግሞ ትንሽ የሙዚቃ ተራራው ማዶ ማዶ ማዶ ሙዲያ ቀናት ሄደች አለች ልጅነት ልቤ ፈራት ወዳ ሰንዋደር ኖረ

but i turn on look at her in one <music> we I'm be able to ዶክተር ቪቪካ ናቸው። ኤደን ገረሞኔ ለዛሬ ዓለም አቀፍ የአመራር ክህሎት አሰልጣኝ ዶክተር የኔ አሰግድ እንግዳችን ናቸው። ከሙዚቃው አፍታ በፊት ዶክተር ኔ ከኢትዮጵያ እንዴት እንደወጡና እንዴት ወደ አመራር ክህሎት ዘርፍ እንደገቡ አጫውተውናል። ሴቲ ዶክተር ኢትዮጵያ ትልቅ የሆነ የወጣት ስራ አጥነት ካለባቸው ሀገራቶች መካከል አንዷ ናት። ወጣቶች ይህን የተጋረጠባቸውን ችግር ለመወጣት ምን ማድረግ ይችላሉ? ያ ሰው ያ ወጣት መወሰን አለበት። እኔ በህይወቴ ምንድን ነው መስራት የምፈልገው? ምን ብሰራ ነው የምደሰተው? ይሄ ሲባል እዚህ ላይ እንትን አለ። ትንሽ መተላለፊያ ድልድይ አለች? ምንድን ነው የምወደው፣ ምንድን ነው የሚያስደስተኝ ብለን ነው እንጂ መጠየቅ ያለብን፣ በምንድን ነው ገንዘብ ማገኘ ማለት ያለብን ምኞታችንን በገንዘብ ከመነዘር ነው። ግን እኔ የምፈልገው ገንዘብ የሚያስገኘኝ ነው ነገር ካልን፣ ያንን ነገር ላንወደው እንችላለን። ካልወደድነው ደግሞ ፈተና በሚመጣበት ሰዓት፣ ከአቅማችን በላይ ስራ በሚከመርበት ሰዓት ያንን አንቋቋመም። ለምን የማንወደውን ነገር ነው የምንሰራው የምንወደው ውጤቱን ነው እንጂ ስራውን አይደለም። ማዞሪያ ያለው። ስለዚህ ወጣቶች ምንድን ነው ገንዘብ ለማግኘት መስራት ያለብኝ ማለት ሳይሆን ማለት ያለባቸው እኔ የሚያስደስተኝ ምንድን ነው? ይኸው አበባ መትከል ሊሆን ይችላል። ጠዋት ጠዋት ልጆች ትምህርት ቤት ማድረስ ሊሆን ይችላል። የፈለገው ነገር ሊሆን ይችላል። ያ ግን የምንወደው ነገር ስለሆነ ስለምንወደው በዛ ላይ ውጤታማ ሰው ውጤታማ ስለሆነም ደግሞ ገበያም እናገኛለን። ተቀጥረንም ከሰራ ቀጣሪዎቻችን ደግሞ በደንብ አድርጎ ደሞዝ ይሰጡናል። ለምን የምንወደው ነገር ስለሆነ። ስለዚህ ቅድም እንዳልኩት ምንድን ነው አንደኛ ጊዜያችንን መቆጠብ እዚህ ዓለም ላይ ለዘላለም የለንም። ጊዜ ያልፋሬ እቺ ባዚች ሀያአራት ሰዓት ውስጥ ምንድን ነው ያ ወጣት የሚያደርገው ለህይወቱ ያ ደግሞ ንገሩኝ ማለት ነው? በፀጥታ ቁጭ ብለን በፈለገው እምነት ወላ ክርስቲያን ብንሆን ሙስሊም ብንሆን ሌላም አይነት ሃይማኖታዊ ብንሆን በምናቅበት ሃይማኖት ቁጭ ብለን በጸጥታ ከፈጣሪያችን ጋር መነጋገር አለብን። መልሱ ደግሞ ቀጭ ብሎ ይመጣል። ብዙ ጊዜ እንግዲህ ወጣቶች ራሳቸውን መሆን እንዳለባቸው፣ የሚወዱትን ነገር ማወቅ እንዳለባቸው ይነገራል እና ራሳቸውን ለመለወጥ ከየት መጀመር ይችላሉ? ጠንካራ ሰው መሆን አለብን። ያንን ዛሬ ወስኜ ነገ አደርገዋለሁ ማለት አይደለም። ቀስ ብሎ የሚበስል ነገር ነው። ያንን ደግሞ የምወደውን ነገር ለመሆን በምዘጋጅበት ጊዜ የዕለት እንጀራ የምበላበትን ስራ እንዲኖረኝ ያስፈልገኛል። እኔ ወደፊት አሁን በሚቀጥለው በፈረንጆች አቆጣጠር በሀያ በሀያ ሀያ የምጀምረው ፕሮግራም ያንን ፕሮግራም ለመስራት ስምንት አመት ሙሉ የሰራሁትን ሁሉ አጠራቅሜ ነው። ለዛ አሁን እየሰራሁበት ያለሁት ስለዚህ ባለንበት እድሜ ሁለት ነገር ነው የሚያስፈልገው። አንደኛ ራሳችንን ማወቅ አለን። እኔ የሚያስደስተኝ ምንድን ነው? መንፈሴን የሚያጎልብኝ ራሴ ሞራሌን እንክትክት የሚያደርግብኝ ምንድን ናቸው? እስካወቅኳቸው ድረስ ከዛ ነገር ርቄ መገኘት አለብኝ። ምንድን ነው ሞራሌን የሚገነባልኝ መንፈሴን የሚገነባልኝ ብለን ማሰብ አለብን። እኔ ራሴን ማወቅ አለብኝ። እነዛን ነገሮች ካወቅናቸው የራሳችንን ህይወት መንገዳችንን እያወቅን መሄድ እንችላለን። የምንፈልጋቸው መርሶች ሁሉ በአንድ ቀን አይመጡም ግን የዛሬን እየኖርን ለዛሬ እየሰራን የዛሬ እንጀራችንን መግዣና መስሪያ እያደረግን የወደፊቱንም እያስተዋልን በዛ እየተመራን ነው መሄድ አለብን። የዕለቱን እየኖርኩኝ ለዕለቱ እየሰራሁ ግን የወደፊቱን ደግሞ እያየሁ ወደፊቱ እየተመራው እርግጥ የትምህርት ደረጃ ተዳክሞን ይሆናል። ለምን ከተማሪዎች ብዛት አስተማሪዎቹም ራሳቸው ማስተማሪያ ብዙ አይነት ድጋፍ ላይኖራቸው ይችላል። ተማሪዎች ግን የመማርን ኃላፊነት በአስተማሪ በወላጅና በትምህርት ቤት ብቻ መተው ሳይሆን እኔ በራሴ መቻል አለብኝ። ፌስቡክ ለማየት፣ ዋትሳፕ ለመላክ፣ ቫይበር ለመላክ ኢንተርኔት ላይ እንገባ ያለን። እዛችን ትንሿን ጊዜ ቀንስ በቀን አንድ ሁለት ነገር የምንፈልጋቸውን የምንማርበት የምናንብበት ማድረግ እንችላለን። ጠዋት ማታ ፊልም እናያለን በኢንተርኔት ገብተን አይደለም? እነዛ ፊልሞች ዶክመንተሪ ፊልሞች፣ የታሪክ ፊልሞች፣ ጂኦግራፊ ፊልሞች፣ የትምህርታዊ ፊልሞች ሊሆኑ ይችላሉ። በቂ በነዛ አለ ኢንተርኔት ላይ የፈለግሽው አይነት ፊልም ማት አለ ማድረግ እንችላለን። አንዳንዴ ራሳችንን ማመስገን፣ ስለራሳችን መንከባከብ እንደ መጥፎ ነገር ሆኖ ይታያል። ይ ከሌ ራሱን ወዳድ ነው፣ እራሷን ወዳድ ናት ይባላል። ግን እኔ መጀመሪያ ስለ ራሴን ካልተንከባከብኩኝ፣ ራሴን ካልወደድኩኝ እንዴት ብዬ ነው አንቺንም ወደሽ አንቺንም እንከባከብሽ? ሊሆን አይችልም። ራሴ ላይ ያሉኝ አስተሳሰቦች፣ ከባድ አይነት አስተያየቶች በራሴ ካለኝ ሌላንም ሰው ሳይ ያን ያህል ከባድ አስተያየት ነው የሚኖርልኝ። ካፌ የሚወጣው ሁሉ መጥፎ ነገር አላስብም አልናገርም ማለት አይደለም። ግን ቃላቶችና ደግሞ አስተያየቶች፣ ሀሳቦች እንደዚህ ደካማ፣ ኔጋቲቭ የሆኑ ሀሳቦች በሚኖሩብን ጊዜ እንደ ቆሻሻ መንገድ ላይ እንደ አፍንጫችን ይዘን በምናርፍበት አይነት እንደዛ ነው የሚሸተው ሽታ ቢኖር። ስለዚህ የምለው ነገር ምንድን ነው? አንዳንዴ ሰላሳ ነገር ተስፋ ቢያስቆርጠን ቢያንስ አንድ ነገር የሚያበረታታን አለ በህይወታችን፣ ቢያንስ አንድ ነገር እና በሚያበረታቱን ነገሮች ላይ ነው አይምሯችንን፣ ልባችንን፣ መንፈሳችንን ማተኮር ያለብን። ደካማ ነገር ማቀላል ነው። መስበር ቀላል ነው። መገንባት ነው ከባድ እና ስለ ሌላ ሀገር ላይ ያሉ ሰዎች ያሉ ታሪኮች ሞራላችንን ወደ ላይ ከፍ የሚያደርጉት ምኞታችንን ከፍ የሚያደርጉትን ማንበብ ማየት፣ የማያስፈልግ ደካማ ጨዋታ፣ ደካማ ወሬ፣ ደካማ ፊልም ምናምን አለማየት። አንዴ ካያችሁት ያ ነገር አንጎላችሁ ውስጥ ይገባል። አንጎላችሁ ውስጥ ከገባ በኋላ ማውጣት አይቻልም። የገባ ገብቷል በቃ። ስለዚህ ራሱ አንጎላችን ውስጥ የምንጨምራቸውን ነገር ገና ከመግባቱ ጽድት ያለ ነገር ብቻ ነው የምቀበለው ብለን እኮ ማሰብ እንችላል። እስቲ ደግሞ ወደ እርስዎ እንመለስ እና ኢትዮጵያ ውስጥ በተለያዩ ጊዜያት እየተመላለሱ እንደሰሩ አውቃሉና በቀጣይ እቅዶት ምንድን ነው? ስንነጋገር እንዳልኩሽ የአመራር ችሎታ ታየ ማካፈል ነው። አሁን እንግዲህ ቢያንስ ብቻ ደምረሽ እድሜ ላይ እንዳደርሽብኝ እንጂ ቢያንስ ሰላሳ ዓመት ሊሞላይ ነው እዚህ ላይ ተሰራ ማለት ነው። ከብዙ ሰዎች ጋር ሰርቻለሁ። ከብዙ ሀገሮች ጋር ሰርቻለሁ። መጨረሻ ላይ ምን ታየኝ? ይሄ ነገር እንዲህ ሊሆን አይችልም ከወጣቶች ጋር ነው መሆን ያለበት ብዬ ከአስራ ስድስት አመት እስከ ሀያ አንድ አመት ላሉ ወጣት ልጆች ለሴቶች ፕሮግራም እያዘጋጀሁ ነው። አለም አቀፍ ፕሮግራም ነው በአዲሱ አመት በፈረንጅ ሀያ ሀያ አንድ ነው የሚጀመረው በኢንተርኔት ነው የሚሆነው በኢንተርኔት የሚሆንበት ምክንያት ደግሞ ለምንድን ነው አንደኛ ዋጋ ለመቀነስ በአለም አቀፍ ደግሞ ስለሚሆን ከትምህርቱም በላይ የሚያስደስተኝ ምንድን ነው አብረው የሚሰሩት የሚማሩት ከአለም ሁሉ ነው የሚሆኑት ስለዚህ አንድ የአዲስ አበባ ልጅ ከአክራ ልጅ ጋር ከሲድኒ ካለች ልጅ ጋር ከሊማ ካለች ልጅ ጋር ብራዚሊያ ካለች ልጅ ጋር አብራ ልትሰራ ትችላለች እንደዚህ ደግሞ ክፍት የሆነ በቃ ዝርግት ያለ ፕሮግራም ውስጥ ደግሞ ሲገቡ የምመኘው ምንድን ነው? አይምሯቸውንም ልባቸውንም ያን ያህል ይከፍተዋል። በቃ ስለዚህ እኔ የሶስት ወር ፕሮግራም ነው። በአመት ሶስት ፕሮግራሞች ይኖራሉ። ከዛ ያንን ደግሞ ከጨረሱ በኋላ ፕሮግራም እስካለ ድረስ ያው መነሻችን የሶስት አመት ነው። ከዛም በኋላ ደግሞ ፕሮግራሙን ከገመገምን በኋላ እንደገና ለአስር አመት ይከፈታል እና ለዚህ ሁሉ ጊዜ አንድ ፕሮግራም ውስጥ የገባ ሰው ሁሉ ለዘላለም ፕሮግራም ውስጥ ይሆናል። ቦር ቦር ንግግሮች ይኖራሉ። መጽሐፎች፣ ቪዲዮዎች ምናምን ይኖራሉ። ሲቪያቸውን የሚረዳቸው ሰው ይኖራል። ሪኮመንዴሽን የሚጽፍላቸው ሰው ይኖራል። እርስ በራሳቸው ይተዋወቃሉና ለሴቶች ልጆች ህይወታቸውን ሲጀምሩ መነሻ እንዲሆናቸው ማለት ነው። ዓለም አቀፍ የአመራር ክህሎት አሰልጣኝ ዶክተር የኔ አሰግድ ከአሜሪካ ድምጽ የወጣቶች ፕሮግራም ጋቢና ቪኦኤ ጋር ስለነበረን ቆይታ እጅግ አመሰግናለሁ። አድማጮቻችን፣ የእሁድ ምሽት ቆይታችንን እዚህ ላይ ፈጸምን። ሄደን ገረመው በመስተንግዶ አብሬያችሁ ቆይቻለሁ። አብራችሁም ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደናደሩ